Yabinu aziyar da ya faru da ya faru da ya faru da da የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን ሰላም እንደምናመሻችሁ በዛሬው ታህሳስ 28 የገና ዋዜማ ምሽት ፕሮግራማችን በሳምንቱ የመደበኛ ፕሮግራማችን ላይ ካስተላለፍናቸው ናቸው ውስጥ የመረጥናቸውን ይዘንላችኋል። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳቸው። የኢህአዲግ የግምገማ ማጠናቀቂያ ጽሁፍና የጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫ አነጋጋሪው የሳምንቱ ዘገባችን ነበር። ሁሉንም ካላካተተ አሁንም ጎደሎ ስለሆነ ስራ የማታለል ተግባር ነው የሚሆነው ማለት ነው። መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ካሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብአዊ ድርጅቶች በዚች ላይ የሚፈጸሙ ቃኔዎች ናቸው እንጂ የቤቱ ጉዳይ አይደለም። የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነትን፣ ፍትህ ያጣው ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት። የኢንተርኔት ላይ ጸሐፊው በፈቃዱ ኃይሉ፣ ጌታቸው ሽፈራውና ስዩም ተሾመ ነበሩ ያደመጣችኋቸው። የሳቸው ማረፍተ ነገር የሚያመላክተው ማሰር ይልቅ መፍታቱ ህግና ደንብ መከተል እንዳለበት ነው እየገለጹ ያሉ የተመረጡ የፖለቲካ እስረኞችን መፍታቱን ጉዳይ አንድ ላይ አያይዞ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጹ አርቂ እንድመለከተው ነው እያደር እየተሰማኛል። የአዲስ ስታንዳርድ አዘጋጅ ጸዳለ ለማንና የቀድሞ የአዲስ ነገር ጋዜጣ አዘጋጅ መስፍን ነጋሽን ነው የሰማችሁት። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መግለጫ ይዛ ሙዚቃም ይኖረናል። ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ካድማስ ስንሻገር እንላችኋለን። በቀዳሚው ዘገባችን ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች መግለጫው እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር ውሳኔው ግልጽ ሊደረግና በሀገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ብለዋል። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞች በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብዓዊ መብት በጣሰ መልኩ ማሰቃየትን ማቆም ነው። ምክንያቱም አሁን እነ ሸዋ ሮቢትም ሰው እየተሰቃየባቸው ስለሆነ ብለዋል። ዓለም አቀፉ የሰብዓዊ መብት ድርጅት አምነስቲ ኢንተርናሽናል እስረኞቹ መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ቢሆንም ያላለቁ ግን ብዙ ነገሮች አሉ ሲል አሜሪካ ድምጽ ገልጿል። ጽዮን ግርማ ዝርዝር ዘገባ አላት። ሶስቱም ወጣቶች በኢትዮጵያ ሀሳብን በነጻነት የመግለጽ ነፃነትና በዲሞክራሲ ዙሪያ በመጻፍና ሀሳባቸውን በመግለጽ ይታወቃሉ። ሶስቱም ታስረው ተፈተዋል። በእስር ላይ ያሉም ሊደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ አይቀርበውም አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉና የነገር የኢትዮጵያ ጋዜጣ አዘጋጅ የቀድሞ ጸሐፊ ጌታቸው ሽፈራው ደግሞ በተለየ በየፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታ ለሌሎች ያሰማሉ። የኢንተርኔት አምደኛውና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ሲዩም ተሾመም በኢትዮጵያ ወቅታዊ ፖለቲካ የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል። እሱም ታስሮ ተፈቷል። ዛሬ አራቱ የ ኢህአዴግ ድርጅቶች ፕሬዝዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅማሮ ነው በሚል በበጎ ተቀብለውታል። አስከትለው ግን የሚያነሱት መሰረታዊ ጉዳይ አለ። በፍቃዱ ኃይሉ የመጀመሪያ አድርጎ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚለውን ወሳኝና አስቸኳይ ሳይደበሰበስ ምላሽ ማግኘት የሚፈልግ ጥያቄ ነው ይላል። እስካሁን ድረስ መንግስት አላመንም ነበረ። የፖለቲካ እስረኞች አሉ ብሎ አያስብም፣ አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነትም ስለነበረ ማንም ያንን ኢንተርናሽናል ድርጅቶችን ዲፕሎማቲክ ኮሚኒቲውን ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካና የህሊና እስረኞች መኖሯቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ አልፍ ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸው ሊቀበልላቸው የቻሉ ወይም ስስራቸው ከፖለቲካ ጋር የተገናኘ መሆኑ ሊቀበልላቸው የወሰነ የትኞቹ ሄድ ነው አልጠራም። ስለዚህ ሁሉንም ስጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁንም ጎዶሎ ስለሆነ ሰራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት እየንም ነው የፖለቲካ እስረኞች ሲባል። እንግዲህ አሁን የኢህአዴግ ወይም መንግስት ግልጽ አላደረገም ውሳኔ። የፖለቲካ እስረኛ ሲል የትኞቹን የትኞቹን እንደሆነ በግልጽ አልነገረም። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የስሙላ መፍትሄ ለማዳሰን የመሞከርና የማታለል ነው ማለት ነው። በፍቃዱ አያይዞ በኢትዮጵያ እስር ቤቶች ውስጥ በነጻነት ሃይማኖትን የማራመድ በእስልምናም በክርስትናም እምነት ተከታዮች ላይ የታሰሩ እንዳሉ በኦሮሚያ እና በአማራ ክልል ህዝባዊ ተቃውሞ ላይ ተሳትፏል በሚል የታሰሩ ቁጥራቸው የሚታወቅ እንዳልሆኑ ጠቅሶ በአሁኑ ወቅት ደግሞ በጣም ጥቂት በጣት ከሚቆጠሩ ግለሰቦች ውጪ የፖለቲካ ፖለቲካ እና የህሊና እስረኞችን ዝርዝር የሚመዘግብ ገለልተኛ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ሊተገብረውና ሊፈታ የሚገባው ተግባር ነው ይላል። የነገረ ኢትዮጵያ ጋዜጣ አዘጋጅ የነበረው ጋዜጠኛ ሽፈራው መንግስት እስከዛሬ ሲክደው የነበረውን የፖለቲካ እስረኞችን ማመኑ አንድ እርምጃ መሆኑን ጠቅሶ ማዕከላዊን በተመለከተ ግን መዘጋቱ ብቻ ዋጋ የለውም ይላል። ለምሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በርካታ ዜጎች መስዋዕትነት የከፈሉበት ከያዩበት እስር ቤት ስለሆነ ሌላ ቀጣይ ትውልድም ሊያዩ የማይገባት እስር ቤት ይህን ምለው ስላየ ሰዎች ስቃይ ሲከፍሉ ስላየ ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ካሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰባዊ ድርጅቶች በጅሮች ላይ የሚፈጸሙ ስቃኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ ስቃይ ማዕከል ሌላ ያሰው ልጅ አለ አንድ ነገር ነው ነገር ግን በየትም በየት ሊሳደው ነው አሁን ሳይቀር ነው ስቃይ የሚፈጸመው ዛሬ እንኳን ምን ይከራ መዝገብ የተከሱ የተከፈቱ 38 ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮቤት የተፈረደባቸው እስረኞች የኖሩበት ማረሚያ ቤት ምርመራ ክፍል አይደለም እዛ አስተቃይ የነበረው የነበረውና ዋናው ተግባሩ ነው አንድ ነገር ሆኖ፣ ማዕከላዊ የሚባለው ካሜራ መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት ይህ ምራፍ ተሸነፍቶ ለመናገር፣ ከአሁን ቀደም መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች በሰላማዊ መንገድ ሲታገሉ የነበሩ፣ ከዛም ባሻገር ደግሞ በስርዓቱ መደፋት ምክንያት አሁንም የፖለቲካ ትግል ውስጥ ገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው We don't have በደህንነት ካሉት ሰዎች የተሻለ ለሀገራችን የሚያስቡ ሰላማዊና ቅን ሰዎች ናቸው። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ በበኩሉ በኢትዮጵያ በሙሉ በእስር ቤቶች የሚገኙ የፖለቲካና የሕሊና እስረኞች ጥያቄዎቻቸው የሕዝብን መብት የተመለከተ ነው ይላል። እነዚህ ሰዎች የጠየቁት የሕዝብ መብት ነጻነትና ተጠቃሚነት ሲረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ ከዛም አልፎ የሕዝብን ጥያቄ ያቀረቡት እና እንደ ግለሰብ የነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለእስር የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለእስር የተዳረጉት እና ግለሰቦቹ ምናልባት ስር ብዙ ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ይከበር እያሉ ስለነበረ፣ በጥቅሉ የታሰረው ህዝቡ ነው። የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነፃነቱን ፍትህ ያጣው ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በማዕከላዊ እስር ቤት እስረኞች ላይ ሕገ ወጥ የሆነ የሰቆቃ ምርመራና ማሰቃየት እንደሚፈጸም በተደጋጋሚ ሪፖርት ሲያወጡ ቆይተዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሀ ተክሌ በበኩላቸው ይህ በጎ ጅምር ቢሆንም ብዙ የሚቀሩ ነገሮች ግን አሉ ይላል

የሚፈጠሩን ነገር በጥሩ ዜና ብንወስደው፣ ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች የጀመሪያ እንዲሆን መታሰር አልነበረባቸውም። ምክንያቱም በፖለቲካ አቋማቸው በፖለቲካ ተሳትፏቸው ምክንያት የታሰሩት ና እስካሁን መታሰር አልነበረባቸውም። ስለዚህ ይህን ነቱ ሰዎች ላይ የስታኔ እርምጃዎችን የማስተካየት እርምጃዎች የሚወሰዱ ሰዎች ለፍርድ እንዲጻርጎ እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ እንጂ ነገሮች መኖር አለባቸው። ለሚያስባለን እንግዲህ ብቻ አይደለም ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። እንፈልጋለን። ሁለተኛ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪልን ፖለቲካ ራይስ አካባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸው የመግለጽ መብታቸው ወይመሳቸው እንዲከበር እና መንግስትም ያንን ኮማ እንዲያደረግ ወይም ደግሞ ፈላጊን ማመቻቸው ሁኔታ እንዲያደረግ እንፈልጋለን እና ቀርታ እርምጃዎች እንዲኖሩ እንፈልጋለን። የመጀመሪያ እርምጃ ተጀምሯል ብለን ያስባለን ሱ የሚፈጸማል ብለን ይልታለ ሚቀጣይ ነገሮችን ይጠብቀናል። በሌላ በኩል የሁማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን በትዊተር ገጻቸው ላይ ይህንኑ መግለጫ በተመለከተ የኢትዮጵያ መንግስት ማዕከላዊ ማረሚያ ቤትን ለመዝጋት እና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊና የመጀመሪያ እርምጃ ነው። ነገር ግን በጣም ብዙ የሚቀር ነገር አለ። መንግስት ለዓመታት በማዕከላዊ ማረሚያ ቤት ተፈጽመዋል ስለሚባሉ የስቃይ ምርመራ ማካሄድ እና በጉዳዩ ተጠቂ የሆኑ ግለሰቦች በኃላፊነት መጠየቅ አለበት። ነፃና አድሎ የሌለበት ምርመራ ማረጋገጥና የክስ ሂደት ማካሄድ፣ እንደዚሁም ምርመራውን በፈጸሙ ግለሰቦች እና ባለስልጣኖች ላይ እርምጃ መወሰድና ኃላፊነቱን መውሰድ አለበት ብለዋል። አሜሪካ ድምፅ፣ ዮን ግርማ፣ ዋሽንግተን ዲሲ። ገዢው የኢትዮጵያ ፓርቲ ኢህአዴግ ለአስራ ስምንት ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሁፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ የሰጡት መግለጫ በድምጽ ከመሰማቱ በፊት በማህበራዊና በዓለም አቀፍ ብዙሀን መገናኛ ለሰአታት ሲሰራጭ የነበረው ዜና የተምታታና የተዛባ ትርጓሜን ሲሰጥ ቆይቷል። ይህም መንግስት ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚል እንድምታ ያለው ዜና ሲሆን ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተቋማት ሳይቀሩ መንግስት የወሰደው እርምጃ ጥሩ ነው የሚል ይዘት ያለው መግለጫን አውጥተዋል። ቆየት ብሎ ግን የጠቅላይ ሚኒስትሩ ንግግር እንዲህ ያለ ይዘት ያለው እንዳልሆነ ታውቋል። ጽዮን ግርማ ይህ ነገር እንዴት ተፈጠረ የሚል ጥያቄን ይዛ ከአዲስ ስታንዳርድ መጽሔት አዘጋጅ ጸዳለ ለማና የቀድሞ አዲስ ነገር ጋዜጣ አዘጋጅ መስፍን ነጋሽን አወያይታለች። ቀድሞ የተሰራጨው ዜና ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚለው ነበር። በዓለም አቀፉ የዜና ወኪል ኤፒም የተዘገበው በተመሳሳይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ነው። ጥቂት ቆይቶ በፋና እና በኢትዮጵያ ብሮድካስቲንግ የተሰራጨው ዜና ደግሞ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የተሻለ ሀገራዊ መግባባት ለመፍጠር እና የዲሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል የሚል ነው። ኦፊሻል የሚል ስያሜ ያለው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የፌስቡክ ገጽ ላይም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የሚለው አረፍተ ነገር ተጠቅሶ ተጽፎ ነበር። በዚህ ገጽ ላይ የወጡ የነበሩት አረፍተ ነገሮችም ስምንት ጊዜ የተጻፉ መሆናቸውን ጉዳዩን ሲከታተሉ የቆዩ ጋዜጠኞች ይነገራሉ። በመጨረሻ ግን ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ቀጥታ ንግግር አልተጠቀሰም። ዛሬ ዓለም አቀፉ የዜና ወኪል ኤፒ የፖለቲካ እስረኞች የሚለውን ቃል ፖለቲከኞች በሚል ተክቶታል። በዚህ መግለጫ ላይ መጀመሪያ የተገለጸው ማዕከላዊ እስር ቤት ተዘግቶ ሙዚየም ይሆናል የሚለውም ነው። የቀድሞ የእንግሊዘኛው አዲስ ስታንዳርድ መጽሔት እና የአሁኑ የኢንተርኔቱ አዲስ ስታንዳርድ አዘጋጅ ጸዳለ ለማ እና የቀድሞ የአዲስ ነገር ጋዜጣ አዘጋጅ በአሁኑ ሰዓት ስዊድን ለሚገኝ የሰብአዊ መብት ድርጅት የሚሰራው መስፍን ነጋሽን ለውይይት ጋብዣቸዋለሁ። ለመሆኑ ይህ መምታታት እንዴት ተፈጠረ? ምንስ ያመጣል? ምንስ ሲገፍ ያስገኛል? በአጠቃላይ የመግለጫው ይዘትስ ምን አንደምታ አለው የሚል ነው የውይይቱ መነሻ። የመጀመሪያውን አስተያየት የምትሰጠው ጸዳለ ለማለች። ለመሆኑ? ይህ መምታታት እንዴት ተፈጠረ? የጠቅላይ ሚኒስትሩ ማታ ወደ ምሽት አካባቢ የለቀቁት ቪዲዮ እሱን ከመልቀቃቸው በፊት መጀመሪያ ላይ ለኤፒ ጋዜጠኛ ጠቅላይ ሚኒስትሩ ጽሕፈት ቤት ተደውሎ የፖለቲካ እስረኞች የሚለው ጽፈት ወይም የሚለው አገላለጽ እንዲሆን አይደለም ምክንያቱም እኛ የፖለቲካ እስረኞች የለንም የሚል የመጀመሪያው ቤቱታ አለ። ኤፒ ጋዜጠኛ ነው የደረሰው። ይህም ከሰአት በኋላ ነው፣ ዜናዎቹ ሁሉ ከወጡ በኋላ ማለት። በዛ ሰአትም ደግሞ የጠቅላይ ሚኒስትሩ ጽሕፈት ቤት ፌስቡክ ገጽ መጀመሪያ ከለቀቁት ሁሉንም በተለይ ደግሞ ሁሉም የሚለው ወሰኞች አንድምታ የነበረውን አረፍተ ነገር እየቀየሩት ነበር። በፌስቡክ ላይ ኤዲት እያደረጉ ወይም ደግሞ ሁሉም ከሚለው እየጠበበ እየጠበበ ነበር የመጣው። በትዊተርም ላይ እንደዛ ነበር። ጠቅላይ ሚኒስትሩ ጽሕፈት ቤት ያለ ትዊተር እየተሰጠ በነበረበት ሰዓት የነበሩት ነገሮች እየላኩ ነበር እና ከነዛ ትሁት መልእክቶች ውስጥ የተወሰኑት መጨረሻ ላይ ተሰርዘዋል። ይሄ ነበረ አካሄዱ። መጨረሻ ማታ ላይ ቪዲዮ በተለቀቀበት ሰዓት ስምንት ጊዜ ተሻሽሏል ፌስቡክ ላይ ለምሳሌ ማየት ስለሚቻል እዛ ላይ ስምንት ጊዜ ተለያየ አንድምታ ያላቸውን አረፍተ ነገሮች እያስገቡ ስምንት ጊዜ ኤዲት ተደርጎ ናቸው ይሄ ሁሉ ግን የመጣው የዓለም አቀፍ ሚዲያው ከዘገበው በኋላ ብዙዎቹ ወዲያ ወዲያው ነው የተሰራጨው ከዚህ ሁሉ በኋላ ነበረ እንግዲህ እነሱ ማስተካከያ እየመጣ የነበረው ማለት ነው መስፍን እስቲ ምን ትላለህ እዚህ ላይ አንደኛው እርግጥ ፈዳል እንዳለችው ለእኛ ውጭ ለነበርነው ሰዎች ብቸኛ የመረጃ ምንጮቻችን የመንግስት እዛው ቅርብ የሆኑ የጠቅላይ ሚኒስትሩ ቢሮ ጽህፈት ቤት ትዊተር፣ ፌስቡክ አካውንት የመሳሰሉት ናቸው እና እነሱ ላይ ጥገኛ መሆን ነበረብን። ሌላ ምንም ምርጫ አልነበረም። ግን ዜናው ካለው ክብደት ለሀገሪቱ ፖለቲካ ውስጥ ካለው ትርጉም አንጻር እንደ አንድ ትልቅ የ የሕዝብ ግንኙነት ድክመት አርጌን የወሰድኩት ጠቅላይ ሚኒስትሩም ቢሆኑ ፓርቲያቸውም መንግስታቸውም እንደዚህ ያለ ትልቅ ውሳኔ ዝም ብሎ በተውሸለሸለ ቋንቋ ሳይሆን የትኛውም ሊሆን ይችላል ውሳኔያቸው፣ ግን ግልጽ ባለ በጽሁፍ ራሱ ቢቀርብ የበለጠ የሚመረጥ ነገር ነበረ። ይሄ ይሰማኛል። በሌላ በኩል ደግሞ ስናየው እርግጥ ይሄ የመንግስት ውሳኔ ነው የፓርቲ ውሳኔ ነው። እርግጥ ኢትዮጵያ ውስጥ የተቀላቀለ ስለሆነ የለውም እንጂ ይህንን የነገሩን ስለ ፓርቲያቸው ስብሰባ ውጤት ሊያስረዱን በተጠራ ጋዜጣዊ መግለጫ ላይ ነው። እና እውነት ለመናገር እና በቴክኒክ አንጻር ካየ ነው ገና የመንግስት ውሳኔ ስለመሆኑም በኦፊሻል የተነገረ ነገር ግን ዛሬ የምንሰማው የፕሬዚዳንቱ ጽህፈት ቤት እንደውም እርምጃዎችን መጀመሩን ነው። እና ዜናው ድብልቅልቅ ያለ ነው። ሲጀመር ጀምሮ ሆን ብለው ያደረጉ ሲሆን በስህተትና በስንፍና ይሁን እርግጠኛ ሆኖ መናገር ግን በጣም ያስቸግራል። እንደ በአጠቃላይ ግን ከዚህ ሁሉ በኋላ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ንግግር እንዳለ ወስደን ብንሰማው እና ምን ማለት ነው የሚለውን አስተያየት እንድሰጡበት ለማድረግ እንስማና፣ መግለጫውን እሱ ላይ አስተያየቶች እንቀበል። በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዴሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ እሳቸውም ተቋርጠው፣ እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትለውም ቢሆን ነገር ግን የዴሞክራሲ ምህዳራችንን፣ የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ ምግብ ለፓርቲ ዴሞክራሲ ስርአታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው። የኤፒ የተባለው ዓለም አቀፍ የዜና አውታር የፖለቲካ እስረኞች የለንም የሚል ማረሚያ እንዲያወጣ ደርሶታል ብለሻል። ጸዳል እና የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይላሉ። ይሄ ማለት የፖለቲካ እስረኞች ማለት ነው? ምን ማለት ነው? እንዴት ነው የተረዳችሁት? እስቲ ይጸዳል። እኔ እንግዲህ ይሄ የጠቅላይ ሚኒስትሩ የሚያመለክተው ምንድን ነው፣ መንግስት ከዚህ ቀደምም ቢሆን የፖለቲካ እስረኞች ወይም ደግሞ የህሊና እስረኞች የሉንም የሚል አቋም ነው ያለው ይሄ መንግስት። እሷን ነገር ላለመድገም ነው ላለመግለጽ ነው የህሊና እስረኛ የለንም የሚለው እንግዲህ እየሳቸውም አረፍተ ነገር የሚያመላክተው ማሰር ይልቅ መፍታቱ ሕግና ደንብ መከተል እንዳለበት ነው እየገለጹ ያሉት። ብዙዎቻችን እንደምናውቀው እነዚህ የህሊና እስረኛ ተብሎ ሲባል ኢትዮጵያ ውስጥ በሃይማኖት ሊሆን ይችላል፣ በጻፉ ጽሁፍ ወይም በፖለቲካ እንቅስቃሴያቸው መንግስትን በመቃወም እንቅስቃሴ ውስጥ የነበሩ ሰዎች ሕግን ባልተከተለ መልኩ የታሰሩ በብዙ ሺ የሚቆጠሩ ሰዎች አሉ። ብዙዎቹ እንደውም በአሸባሪነት ተከሰው የሚገኙ በጣም በርካታ የሆኑ ከአንድ ሺህ በላይ የተመዘገበውን ነው የምልሽ በላይ ሰዎች አሉ። እነዚህ ሁሉ ሰዎች ሲታሰሩ ህግና ደንብን ተከትሎ እንዳልሆነ ሁላችንም የምናውቀው ነው። አሁን ሳቸው በሚሉት ስቴትመንት መሰረት አንደኛ የህሊና እስረኛ የለም ለማለት ቆርጦ የተነሳ አረፍተ ነገር ነው። የለንም የሚለውን የመንግስትን አቋም መልሶ ያጠናከረ አረፍተ ነገር ነው። ሁለተኛ መፍታት የሚለውን ነገር መልሰው አስረውታል። ህግና ደንብ በሚለው አመለካከት ባሉት ስቴትመንት ሸምቀቆን እያጠበቡ እያጠበቡ እያጠበቡ የሚፈቱት ሰዎች እጅግ በጣም ጥቂት ሊሆኑ እንደሚችሉ አመላካች የሆነ አረፍተ ነገር ነው ለእኔ መስሎ የታየኝ። ይሄ ደግሞ እነሱ እንዳሰቡት የፖለቲካል ምህዳሩን ያሰፋዋል ብዬ በግሌ እምነት የለኝ። ይህ መግለጫ ሲሰጥ ተያይዞ የተነሳው የማዕከላዊ ጉዳይ ነው። በአዲስ አበባ የሚገኘው የፌዴራል የወንጀል ምርመራ ማዕከላዊ ተብሎ የሚጠራውን መለከተው መግለጫ ነው። እና እስቲ ያንን ሀሳብ እንዳለ እንስማው። ማዕከላዊ ተብሎ የሚታወቅ ማቆያ እስር ቤት አለ። ይሄ የምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳ። አሁን ይሄ አዲሱ የምርመራ ቢሯችን እዛ ተቀምጦ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለበት። ዘግተን ሙዚየም መሆን እንግዲህ ሙዚየም መሆን አለበት ብለዋል። ከዛ ደግሞ በምትኩ በዓለም አቀፍ ደረጃ የሕዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት የድርጊት መራህ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ስራ፣ በሌላ ህንጻ ስራ መጀመሩን ጠቅሰዋል። እና ይሄንን ውሳኔ እንዴት አያችሁት? እስቲ ጸዳለ በጣም ፔንፉል ነው በአማርኛ እንዴት ማለት እንደምችል ሲናገሩ፣ ሁለት አንጻር ነው ያየሁትን። ይሄ አንደኛ በደርግ ጊዜ የነበረ ማቆያ እያሉ ሲናገሩ ጠቅላይ ሚኒስትሩ የሀያ ሰባት አመት ቁስል ዝም ብለው ሸፋፍ ነው ነው ያለፉት። ምክንያቱም ይሄ በደርግ ጊዜ የነበረ እስር ቤት ቢሆንም ከደርግ ባልተናነሰ መልኩ አገልግሎት ሲሰጥ የነበረው ባለፈው ሀያ ሰባት አመታት ውስጥ ነው። ይሄ ደግሞ ዛሬን ጭምር ምን ያለ ነው። ታሪክ አይደለም፣ ወደኋላ ተመልሰን የምንሻማበት እውነት አይደለም። አሁንም እየተፈጠረ ያለ ነው። መስን እኔ እውነት ለመናገር የዚህ የማዕከላዊ መዘጋትን በዓመት ውስጥ ባይጠቅሱት ኖሮ ጥሩ ነበር ብዬ ነው ማስ ሁለቱን አጀንዳዎች የማዕከላዊ መዘጋትና የተመረጡ የፖለቲካ እስረኞችን የመፍታቱን ጉዳይ አንድ ላይ አያይዤ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጡ አድርጌ እንድመለከተው ነው እያደር እየተሰማኛለሁ። ጸዳል እንዳለችው አንደኛ ማዕከላዊም ከደርግ በላይ ለረጅም ዘመን የተጠቀመበት ኢህአዴግ ነው። በደርግ ዘመን ማዕከላዊ የተፈጸመና በኢህአዴግ ዘመን ማዕከላዊ ውስጥ ያልተፈጸመ ግርፋት፣ የማሰቃየት ተግባር ምን እንደሆነ አላውቅም። ከማሰቃየት ከመግረፍ ጀምሮ እስከ መግደል ድረስ በሁለቱም መንግስታት ሲፈጸም የነበረ ነው። በእድሜ ደግሞ ካየነው ኢህአዴግ የበለጠ ተጠቅሞበታል። ማዕከላዊን እና ኢህአዴግን የበለጠ ጥሩ የሚያደርገው ምንም ነገር የለም። ማዕከላዊን በተመለከተ ተምሳሌታዊ ትርጉሙም ቢሆን መቼም ጥሩ ነው፣ ከምንም ይሻላል፣ ግን በኢትዮጵያ ፖለቲካ ላይ ምንም የሚያመጣው ለውጥ አይኖርም። ዋናው አደገኛው ነገር ማዕከላዊ የሚመራበት ማዕከላዊን የሚያስተዳድሩትና የሚመሩት ሰዎች እዛ የሚሰሩት ሰራተኞች ሰውን ማሰቃየት እንደ ስራ ከተቆጠረ፣ የሚመሩበት ፍልስፍና፣ ስለምርመራ ያላቸው አመለካከት፣ ምርመራ የሚያካሄዱበት መንገድ ይሄ ነው ችግሩ እንጂ ማዕከላዊ የሚባለው የድንጋይ ንብርብር አይደለም። አዝናለሁ እዛ ለተሰቃዩ ሰዎች። ያ ቦታ ቢጠፋ፣ ቢሰረዝ ደስ ይለኛል። ግን ወደ ፖለቲካችን አምጥተን ስናየው ግን በቀላሉ ስሜታችንን ኮርኩሮ ትልቁን አጀንዳ እንደነረሳው ትልቁ አጀንዳ ላለፉት ሶስት አራት አመታት በተለይ በሺ የሚቆጠሩ ሰዎች የታሰሩለት ቁጥራቸውን ማናቃቸው ህጻናት ሳይቀሩ ወጣት ልጆች ሳይቀሩ የሞቱለት የፖለቲካ ለውጥ ጥያቄ ነው እና ከሱ ሊያዘናጋን የሚችል በጣም በጣም ተንኮለኛ ምርጫ ነው። የማዕከላዊ አሁን ፀዳለም እንደተናገረችው ሰውን ስሜት ውስጥ የሚከት ነገር ነው። ብዙ ቤተሰቦች፣ ብዙ ግለሰቦች ከማዕከላዊ ጋር የተያያዘ ቁስል አላቸው እና ሰውን ስሜታዊ ያደርጋል። ግን ከዚህ ከስሜት አውጥተን ስናየው ግን በኢትዮጵያ ፖለቲካ ላይ አሁን በተጨባጭ ባለው ፖለቲካ ላይ ምንም ለውጥ አያመጣም። ዝዋይ ላይ፣ ሸዋሮቢት ላይ በኦሮሚያ ክልል ባሉ እስር ቤቶች፣ በአማራ ክልል፣ በትግራይ ክልል የትኛውም ክልል ያሉ እስር ቤት ሰው ይገርፋል፣ ይገደላል፣ ይሰቃያል። እና አንድ ማዕከላዊ ማጥፋት አንድ ማዕከላዊ መዝጋት ብዙ ትርጉም ያለው ነገር አይደለም። ከዛ ይልቅ የፖሊስ ኃይላችን የፌዴራሉም በክልልም ያሉት ምርመራ የሚያካሄዱበት መንገድ እንዲመረመር ተስማምተናል፣ ሪቫይዝ እንዲደረግ ተስማምተናል ቢሉ ለእኔ የበለጠ ተስፋ ሰጪ ይሆን ነበር። ሁለታችሁንም ሰጣችሁን ማብራሪያ በጣም እናመሰግናለን፣ እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማህዴት በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሰን ሆርን አትዮ ኒውስ ላይም አስተያየቶቻችሁን ላኩ። በሰላም በጤና አገናኘን። ስናስተናግዳችሁ ያመሸነው ነው ጽዮን ግርማና እኔም መስታወት አድረገው መልካም የገና በዓል ይሆንላችሁ እያልን በጀመርነው ሙዚቃ እናሰናበታችኋለን። ናቆተቆራርኮ እሳይታቴ እንኳን አደረሳችሁ አረግቦ सै सै सै सै आदा में सै सारी सोखारी सै सै सै सै आदा में सै सारी सोखारी आदा में सै सै सै सै आदा में सै सारी सोखारी I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am i नहीं मैं मैं मैं वह चार আগে কি আর হবে যেনে ছন্দ পাও পাও আগে কি আর হবে যেনে ছন্দ পাও পাও আগে

we yeah.